ኦሮሚያ ውስጥ በሚገኙ ሁለት ዩኒቨርሲቲዎች ውስጥና ወለጋ ሆሩግ ዱሩ ውስጥ ዛሬም ከጸጥታ ኃይሎች ጋር ግጭቶች እንደነበሩና ጉዳቶች መድረሳቸው ተሰምቷል። በሌላ በኩል ደግሞ ኢትዮጵያ መስቀለኛ መንገድ ላይ ነች ሲሉ ለቪኦኤ መግለጫ የሰጡት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና የእርስ በርስ ግጭት እንዳይነሳ እንደሚሰጉ እና ኦሮሚያ ውስጥ እየታየ ያለውን ሁኔታ ያነሳሳውና እያቀጣጠለም ያለው የአዲስ አበባ ማስተር ፕላን ጉዳይ ብቻ ነው ብለው እንደማያስቡም አመልክተዋል። በሌላ በኩል እየታየ ባለው የህውከትና የግጭት ሁኔታ ተቃዋሚዎችን እየከሰሰ ያለው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ ተቃውሞውና የተከተለውም የመቆራቆስ ምልልሶች ከጠጫሩ ወደዚህ ለመጀመሪያ ጊዜ በጉዳዩ ላይ ለመነጋገር ተገናኝተዋል። ዝርዝሩን ሶሎሞን አባተ ነው የያዘው። በአምቦ ዩኒቨርሲቲ አዋሮ ግቢ ወይም ካምፓስ ባለፈው ቅዳሜ ምግብ ቤት ገብተው ለመመገብ ተሰልፈው በነበሩ ተማሪዎች ላይ የመንግስት ታጣቂዎች ድብደባ ፈጽመዋል ሲሉ አንድ የአካባቢው ነዋሪ ለባልደረባዬ ጃለኔ ገመዳ ነግረዋታል። ከዚያ በኋላ ማምሻው ላይ ጨለማን ተገን በማድረግ ታጣቂዎቹ ወደ ተማሪዎች ማደሪያ ገብተው እንደደበደቧቸውና ቁጥራቸው ብዙ የሆነ ተማሪዎች በአምቦ ሆስፒታል ሕክምና እየተደረገላቸው መሆኑን ነዋሪው አክለው ለጃለኔ ገልጸውላታል። በዱላ ነው እንክትክት አድርገው የደበደቧቸው። በጣም ነው የተጎዱት። ብዙዎቹ አምቦ ሆስፒታል ውስጥ ተኝተዋል። ቁጥራቸው አይታወቅም ግን ብዙ ናቸው። የአምቦ ሆስፒታልም ከታካሚው ብዛት የተነሳ ተዘግቷል። የአዋሮ ካምፓስ ወይም ግቢ ተማሪዎች ለቀው ወደ የቤተሰባቸው እየሄዱ ነው ብለዋል ነዋሪው። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ምትኩ ቴሶን ጃለኔ ስለ ጉዳዩ ጠይቃቸው ነበር። በስልክ አግኝታ የኦሮምኛውን አጭር ቃለምልልስ ሙሉን ስሙትና እንተረጉመዋለን አንዋንጀ ደሞዋ ተኮዩም ቤኩ ከናፎማ ዋንትንኬ kamfasi to ne wi ne? to tok want tok um, like, one tani to to... hey, uh, hey. like, a ci jira atani naga nishin to tok one jiru cura? nagada jolland barata jiru? barata jiru yeah kama dan manin male እኔ የሚባለውን ነገር ምንም የማውቀው ነገር የለም፣ የምሰጠው መረጃም የለኝ። ያሉት ልጆች አልተደበደቡም፣ ሰላም ነው ማለት ነው ብላ የጠየቀቻቸው፣ ያለኔ ምንም የማውቀው ነገር የለም። በአዋሮ ግቢስ ልጆች አልተደበደቡም፣ ምንም የማውቀው ነገር የለም። የማውቀው ምንም ነገር የለም። ልጆች እየተማሩ ነው፣ ምንም አላቅም፣ የሰማሁትም የለም። ከዚያም የዩኒቨርሲቲው ፕሬዚደንት ስልካቸውን አስቀምጡ። Aka bulci sa ta kodo sana te san ya kamiti wa an betan. ni na በሌላ በኩል ደግሞ ነቀምቴ ከተማ የሚገኘው የወለጋ ዩኒቨርሲቲ ተማሪዎች የአዲስ አበባን ከተማ ማስተር ፕላን እንቃወማለን፣ የታሰሩ ሰዎች ይፈቱ ብለው ለዩኒቨርሲቲው አስተዳደር ጥያቄ ካቀረቡ በኋላ አያገባችሁም፣ ዝም ብላችሁ ተማሩ መባላቸውን እና ፌዴራል ጸጥታ ኃይል ግቢው ገብቶ ድብደባ ማድረሱንና የተወሰኑ ተማሪዎችን ማሰሩን ከተማሪዎች አንዱ ለጃለኔ ነግሯታል። cura maniru ልጆቹን ደብድበው ቁጥራቸው የማይታወቀውን ደግሞ ወደ እስር ቤት ወስደዋቸዋል። ሌሎች ወደየገጠሩ የገጠሩ ሸሽተዋል። ከተማ ውስጥ ዘመድ የላቸውም። ወደ ተያዘው ወደዚያው ሄደዋል። ግቢው ውስጥም ቀርተው ተሰብስበው ያሉ አሉ። የጸጥታ ኃይሉን የጠራው የዩኒቨርሲቲው አስተዳደር መሆኑን የተደበደቡ ተማሪዎች በጦር መኪና ሲወሰዱ ማየታቸውም ቤተሰቦችም መጥተው ልጆቻቸውን ማግኘት አለመቻል ቸውን ተማሪው ለጃለኔ አክሎ ገልጿል። ጃለኔ የዩኒቨርሲቲውን አስተዳደር ለማግኘት ያደረገችው ጥረት አለመሳካቱን ነግራኛለች። በሆሮ ጉድሩ ወለጋ ዞን የኮምቦልቻ ከተማ የመሰናዶና ሁለተኛ ደረጃ ትምህርት ቤት ተማሪዎች በትምህርት ቤት ግቢ ውስጥ ባሰሙት ተቃውሞ ትናንት እሁድ ማታ በተማሪዎች መኖሪያ እየሄዱ የጸጥታ ኃይሎች አደረሱ የተባለውን ድብደባ ተቃውመዋል። በአንድ በኩል እየተደበደብን፣ በሌላ በኩል ተማሩ የሚለው አይገባንም፣ አንማርም በማለት ትምህርት ትተው ወደ የቤታቸው የተመለሱ መሆናቸውንና እና ኮምቦልቻ ከተማ ጥበቃ ስር መሆኗን የከተማይቱ ነዋሪዎች ገልጸዋል። ከሁለት ሳምንት በፊት የመንግስቱ የጸጥታ ኃይሎች ገበያ ላይ ከፍተውታል በተባለ ተኩስ ሁለት ሴቶች ተገድለው መጣላቸው ሁኔታውን የበለጠ አክርሮታል ሲሉ ነዋሪው ለጃለኔ ነግረዋታል። በዚህ ጉዳይና በተባለውም ግድያ ላይ ማብራሪያ ከፖሊስ ለማግኘት የተደረገው ጥረት አልተሳካም። እንዳገኘን እናሰማችኋለን። ለመሆኑ ይህ ኦሮሚያ ውስጥ እየታየ ያለው ሁከት፣ ግጭትና ውዝግብ መንስኤ እውን የአዲስ አበባና የፊንፊኔ ዙሪያ የተቀናጀ የጋራ ልማት ማስተር ፕላን ነው? የመንግስቱ ባለስልጣናት ከሁከቱ ጀርባ የተለየ ተልእኮ ያላቸው ኃይሎችና አጀንዳ እንዳለ ነው የሚናገሩት። በሁኔታው ውስጥ ድምፁ ጎላ ብሎ እየተሰማ ያለውን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርን ዶክተር መረራ ጉዲናን ማምሻውን አግኝቼ አነጋግሬያቸው ነበር እኔም ቢሆን የመንግስት እና የኛ እይታ የተለያየ ነው እንጂ በማስተር ፕላኑ ብቻ አይደለም። እኔም በዚህ ስማማለሁ፣ ግን ትርጉሙ ነው። በእኔ ትርጉም የኢትዮጵያ ህዝብ በተለይ የኢትዮጵያ ወጣት ላለፉት ሀያ አራት ሀያ አምስት አመታት ከሚገባ በላይ ከኢህአዴግ መንግስት ጋር ተሰላችቷል፣ ተስፋ አጥተዋል። ዲግሪ እኮ ይዞ ድንጋይ ፈለጣ ውስጥ እኮ ነው የገባው። ህዝቡ ደግሞ የኑሮ ውድነቱ በአጠቃላይ የመንግስትና ህዝብ ጨርሶ የተለያየበት ሁኔታ ነው። በተለይ ወጣቱ ጨርሶ ተስፋ ያጣበት ሁኔታ ነው። ለወደፊቱም ደግሞ ተስፋ ሰንቆ በዚህ መንግስት ስር ያልፍልኛል፣ ብለጽጋለሁ፣ አድጋለሁ ተስፋ ያለው ህይወት አለኝ ብሎ ማሰብ አልቻለም። እና መሰረታዊ ችግር ነው፣ መሰረታዊ የፖለቲካ የኢኮኖሚ ችግር ነው። አስራ አንድ በመቶ አደግን ምናልን ምናልን ብሎ የሚወራብ እኮ በአብዛኛው ተረት ነው። አስራ ስንት ሚሊዮን ህዝብ እየተራበ ነው። ገጠሩን ማዕከል ያደረገ ስትራቴጂ ይባላል። አንድ የክሬምት እንኳን ዝናብ ሲጠፋ ያንን መሸከም ያልቻለ ኢኮኖሚ ነው። ስለዚህ በአጠቃላይ የፖለቲካና የኢኮኖሚ ቀውስ ውስጥ የተዘፈቀ መንግስት፣ ሙስናን ጨምሮ ማለት ነው እና ያንን የህዝብ ብሶት ገንፍሎ የወጣበት ነው። አንድ መቶ አንድ ጊዜ ዛሬ ሞቷል፣ ነገ ተነስቶ ደግሞ ችግር ይፈጥራል የሚሉት ኦነግ ለምሳሌ ከወር ተኩል በፊት ጠቅላይ ሚኒስቴሩም ኦነግ ሞተዋል፣ ግንቦት ሰባት ሞተዋል ብሎ ሲናገር ነበር። እንደገና ደግሞ እንደዚህ አይነት የህዝብ ብሶት ገንፍሎ ሲመጣ ደግሞ ከምን በስተጀርባ ኦነግ አለ ከምን በስተጀርባ ግንቦት ሰባት አለ የሚለው ውስጥ ነው የገቡት እና ጭንቀታቸውን መልሶ የመናገር እንጂ በትክክል እውነትም የአዲስ አበባ ማስተር ፕላን ብቻ አይደለም፣ እሱን እስማማለሁ። እኔም ዋናው ጉዳይ በተጨማሪ መሰረታዊ የሆነ የፖለቲካና ኢኮኖሚ ቀውስ እዚህ አገር ውስጥ አለ። ለመሆኑ የዚህ እያደረ ያገረሸ ያለመረጋጋቱ እና የውዝግቡ መጪ አዝማሚያ ምን ይሆን? ዶክተር መረራ የቅርብ ጊዜ መርገብ አይታያቸውም እያገረሸ የሚቀጥል ይመስለኛል። ለምሳሌ ዛሬ ከትናንት ጀምሮ አምቦ ዩኒቨርሲቲ ብዛት ያላቸው ወጣቶች እየተደበደቡ፣ እየተፈለጡ ሐኪም ቤት የገቡበት አለ። ነቀምት ወለጋ ዩኒቨርሲቲ ተመሳሳይ ችግር እንዳለ እሰምቻለሁ። ፍንጫ ሆሮ ጉድሩ አካባቢ ተመሳሳይ ችግር እንዳለ እሰምቻለሁ። ደግሞ በጣም እኔ የሰጋሁበት ነገር ምንድን ነው? በጣም ብዛት ያላቸው ወጣቶች ብዙዎች አካባቢ ከሚሊሻ ጠመንጃ እየወሰዱ ጫካ ገብተዋል ነው የሚባለው። እኛ ባለን መረጃ ይሄ ወጣት ይሆናል ምን ያደርጋል? መንግስት ምን እያደረገ ነው? ከመንግስት እንግዲህ ጋር መነጋገር ስላልቻልን ማለት ነው። ብዛት ያላቸው ቦታዎች ያ እንዳለ ተነግሮናል። ስለዚህ እኔ በርዷል ብሎ መናገር አስቸጋሪ ነው። ምክንያቱም አንዳንድ ቦታዎች እኮ አራት ዙር፣ አምስት ዙር፣ ስድስት ዙር እኮ ሁሉ ተነስቷል። የሀገረ ሽበታል ማለት ነው ቀዝቅዟል ሲባል የሀገረ ሽበታል እና እንደዚህ አይነት ጠባይ ስላለው መንግስት ደግሞ መልሱ በለመደበት መንገድ ነው። ስርአቱም ቀጥሏል። ለምሳሌ አባሎቻችን ከአመራር ጀምሮ በተለየ ወጣቱ አመራር ሀብሳ በመቶ ታስሯል። የዩዝ ሊጉ አመራር ማለት ነው የማን የኦሮሞ ፌዴራሊስት ኮንግረስ ነው። አዎ፣ አዎ የሊቀመንበሩ ታስሯል። ደስታ ድንቃ የሚባል ምክትሉ ጥቅሜ ሳያና የሚባል ታስሯል። የድርጅት ጉዳይ ኃላፊው ደረጀ መርጋ የሚባል ታስሯል። የፓብሊክ ሪሌሽን የህዝብ ግንኙነት ክፍል ኃላፊው አዲሱ ቡላላ የሚባል ታስሯል። የዩዝሊጉ ማዕከላዊ ኮሚቴ የሆኑ አለሙ አብዲሳና አንድ ልጅ ታስሯል። የአምቦ ዩዝሊግ አባል የሆነ የአምቦ ዩኒቨርሲቲ መምህር ጫላ ዳሳ የሚባል ታስሯል። ከስራ አስፈጻሚ ኮሚቴም ዋናው ምክትል በቀሌ ገርባ ታስሯል። ረዳት ዋና ጸሀፊው እና የሥራ አስፈጻሚ ኮሚቴ አባል ፓርላማም አምስት የነበረ ሰው ዘራፋ ታስሯል። ጉርሜሳሜ ይሄ ወይ ማዕከላዊ ኮሚቴ አባልም ነው። የሚገዙ ሌጎ ምክትልን ብቻ ሳይሆን ሁለት ሺ ሰባት ላይ ብዙ ቦታዎች ተወዳዳሪዎቻችን የነበሩ ታዛቢዎቻችን የነበሩ ከደንብ ዶሎ እንደ መሰረት ዳባ ጀምሮ እስከ ዶዶላ ድረስ እና መሐመድ ሄቦ ብዛት ያላቸው ታስሯል። ወደ ህዝቡ ደግሞ ስትሄድ እኛ ባለን መረጃ ወደ አራት ሺ የሚጠጉ እንደ ታሰሩ ነው። እስሩ ዝም ብሎ አንድ ሁለት አንድ ሺ ሁለት ሺም ሳይሆን እኛ ባለን ወደ አራት ሺህ ነው። ይሄ የሚሉኝ የኦፌኮ አባላት የሆኑ ሰዎች ናቸው ወይስ መደበኛ ዜጎች ናቸው? አባላት፣ ደጋፊዎች ህዝቡም ጭምር ከዛም ውጪ ማለት ነው። በእንቅስቃሴው አላችሁበት የተባሉ ይህ በመላ በመላ ኦሮሚያ ተካሄደ የሚሉት በመላ ኦሮሚያ፣ በመላ ኦሮሚያ እስቲ ወደ ዛሬ አንዳንዶቹ እስከ ሰላሳ የውጭ ሚዲያ እስከ ሰላሳ ሰባት ሺህም ያደርሳል እኛ ቢሮችን ግን ያለው እስካሁን ድረስ ወደ ሰማንያ ስድስት እንደሞቱ ወደ አንድ ሺ አምስት መቶ እንደቆሰሉ ሶስት ሺ አምስት መቶ እስከ አራት ሺ እንደታሰሩ ይህንን ነው ያለ ነው ዶክተር መረራ። ለመሆኑ እነዚህ የታሰሩ የሚሏቸው ሰዎች ላይ ክስ ተመስርቶባቸዋል ወይም ቢያንስ ቢያንስ ዳኛ ፊት ቀርበዋል? ፍርድ ቤት እስካሁን ድረስ አንድ ቀርበዋል የሚባል ነው አንድ ጉርሜሳ የሚባል ቀደም ብሎ የታሰረ የወጣት ሊግ ምክትል ኃላፊ ጉርሜሳ አያና ጉርሜሳ አያ ነው እዛ ፍርድ ቤት መቅረቡ ሰምቻለሁ። ዛሬ ሌሎቹ እሱንም ቢሆን አንድ ወር ነው ጠየቁበት፣ አለ አንድ ወር የምርመራ ጊዜ። ሌሎቹ አልቀረቡም ሌሎቹ እስካሁን ድረስ በአይንም አልታዩ፣ ቤተሰቦቻቸውም ሊገናኙ አልቻሉም። ዶክተር መረራ ሰሞኑን ተደጋግሞ የምንሰማቸው ቃላት አሉ። አገሪቱ መስቀለኛ መንገድ ላይ ናት፣ እጅግ በጣም አደገኛ ጊዜ ነው እና የመሳሰሉ ቃላት አሉ እና ምን ማለት ናቸው? ለመሆኑ ትንሽ ገለጥ ሊያደርጉልኝ ይችላሉ? እርስዎ እንደ ፖለቲካ ምሁርም እንደ ፓርቲ መሪም ያው ትንሽ ነገር እኮ ነው የሚቀረው። ኢህአዴግ እንግዲህ ለምሳሌ የዘር ግጭት ሊነሳ ይችላል። እኒ ታይም እኛ ባለን መረጃ ለምሳሌ አንዳንድ ኦሮሚያ አካባቢ ተሞክሯል። ለምሳሌ አማያ ላይ ተሞክሯል። እዚህ ጅባት የሚባል አካባቢ ተሞክሯል። እዚህ ቅርብ ሆሎታም የሚባል አካባቢ የመንግስት ካድሬ ይሄ ሁሉ እንግዲህ እኛ ባለን ደረጃ የመንግስት ካድሬዎች እጃቸውን እንደሚያስገቡ ነው እና ስለዚህ የእርስ በርስ እንትንም ግጭትም እኮ በቀላሉ እሳቱ ከተነሳ እኮ ማብረዱ ቀላል አይደለም። እርሶ ይሄ ስጋት እርሶ ይሄ ስጋት በተጨባጭ አሉት? እርሶ እዛው ህብረተሰቦች የሚኖሩት የሚታይ እኮ ነው፣ በደንብ የሚታይ ነው። ከአድሬው ተስፋ ሲቆርጥ ወደዚህ ይወርዳል። ገባ አብሮ ብዙ ለዘመናት የኖረውን ህዝብ እኮ ከዚህ በፊት ይቆሙ ምልክቶች ነበሩ። ወለጋ ውስጥ ነበር፣ ዚህ ምዕራብ ሻ ውስጥ ነበር፣ ደቡብ ውስጥም እንደዚህ የሚመስሉ ነገሮች ነበሩ። ቤኒሻንጉል ውስጥም እኮ ነበሩ። ከዛ እኮ የሰፋ ሊሆን ይችላል እኮ እንደ ኦሮሚያ አይነቱ ሰፊ ቦታ እንዲህ ያንን ነገር ካድሬው ተስፋ ሲቆጥ ወደዚህ አይነት ቀልድ ውስጥ ከገባ በቀላሉ እኮ እሳት ሁሉንም ሊያቃጥል የሚችል ሊሰፋ ይችላል። የማንን ካድሬ ማለት ነው? ካድሬው ተስፋ ሲቆጥ፣ የመንግስት የመንግስት እጃቸው አለበት የሚለው እስካሁን ባለን መረጃ የመንግስት ካድሬዎች ናቸው። በሌላ በኩል ደግሞ የገዢው ፓርቲ ስራ አስፈጻሚ ኮሚቴ ባለፉ ሁለት ቀናት ባካሄደው መደበኛ ስብሰባ በኦሮሚያና በአማራ ክልል በተፈጠሩ ሁኔታዎች ላይ መምከሩን በመንግስት መገናኛ ብዙኃን በተነበበ መግለጫው አመልክተዋል። ጸረ ሰላምና የጥፋት ኃይሎች የህዝቡን ጥያቄዎች በማዛባት ለአፍራሽ ዓላማቸው ለመዋል ተንቀሳቅሰዋል ብሏል መግለጫው የአዲስ አበባ እና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን በህዝቡ ተቀባይነት ሲያገኝ ብቻ ተግባራዊ እንደሚደረግም አቅጣጫ ማስቀመጡን ፓርቲው አስታውቋል እስክንድር ፍሬው ከአዲስ አበባ ተጨማሪ አለው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ ሰሞኑን በተለያዩ የመንግስት ባለስልጣናት ሲሰጡ የነበሩ አስተያየቶች የተንጸባረቁበት ነው የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ የጋራ ማስተር ፕላን እንደዚሁም የቅማንት ሕዝብ የማንነት ጥያቄ በሰላማዊ መንገድና ህጋዊ በሆነ ሁኔታ መቅረብ የሚችሉ ነበሩ ብሏል። በማንኛውም መመዘኛም በሰውና በንብረት ላይ ጉዳት ለሚያደርስ የጸረ ሰላም እንቅስቃሴ ሽፋን ሊሆኑ አይችሉም ሲልም አስታውቋል። የጋራ ማስተር ፕላኑ ከህዝቡ ጋር አስፈላጊው ውይይት ተደርጎበት ተቀባይነት ሲያገኝ ብቻ ተግባራዊ እንዲደረግም ኢህአዴግ አቅጣጫ አስቀምጧል። የጸረ ሰላምና የጥፋት ች የሕዝቡን ጥያቄዎች በማዛባት ለአፍራሽ ዓላማቸው ለመዋል ተንቀሳቅሰዋል ሲልም ወንጅሏል። መግለጫው የኢህአዴግን ሥራ አስፈጻሚ ኮሚቴ ስብሰባ የመሩት ሊቀመንበሩ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ሲናገሩም ይህንኑ አቋም አንጸባርቀዋል። የብሔር ብሔረሰቦች የክልሎች ህገ መንግሥታዊ መብት ሊሸረሸር፣ ሊቆረስ የሚችልበት አንድም ምክንያት ሊኖር አይገባም አይችልምም። ከዚያ አኳያ መመዘን አለበት። ስለዚህ የሐሰት ፕሮፓጋንዳው ዛሬም ለወደፊቱ መመዘን ያለበት ከዚህ መስፈርት መሆኑ ሊታወቅ ይገባል። አዲስ አበባ እና የፍንፍኔ ዙሪያ ያለው የኦሮሚያ ልዩ ዞን ያሉ ከተሞች እቅዳቸውን ለማቀናጀት ፈለጉ እንጂ በራሳቸው መሄድ ይችላሉ። እያንዳንዳቸው አናቀናጅም ካሉ የሚከለክላቸው የለም። ግን ደግሞ በመቀናጀቱ ምክንያት የሚመጣ ጥቅም በጣም ሰፊ ጥቅም ስላለ ነው መቀናጀት የተፈለገው። ስለዚህ አዲስ አበባ በፊንፊኔ ዙሪያ ያሉ ኦሮሚያ ልዩ ዞን ውስጥ ያሉ ከተሞች አካባቢ ያለ መሬት አንድ ስንዝር ስንዝር ብቻ ሳይሆን ጓል እንኳን መውሰድ አይችልም፣ አይገባውም፣ አልተደረገም። ይሄ የሐሰት ፕሮፖጋንዳ ሊታወቅ ይገባል። የራሳቸውን ድብቅ አጀንዳ ይዘው ህዝቡን ለማደናገር የሞከሩትና የሰው ሕይወት እንዲጠፋ ያደረጉት በህጋዊ የፖለቲካ ፓርቲ ሽፋን የሚንቀሳቀሱና በውጭም የሚገኙ የተቃዋሚ ኃይሎች መሆናቸውን ኢህአዴግም ሆነ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያምናሉ። ተቃዋሚዎች ግን ለተፈጠረው ችግርና ለጠፋው ሕይወት ተጠያቂው ያልተመጣጠነ ኃይል የተጠቀመው መንግስት መሆኑን ይናገራሉ። በማስተር ፕላኑ ላይ ከህዝቡ ጋር ውይይት እንደሚደረግ በመንግስት ባለስልጣናት የሚገለጸውም ተቀባይነት እንደሌለው የኦሮሞ ፌዴራል ሶሻሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አስረድተዋል። ጠቅላይ ሚኒስቴሩ ጭምር ድራፍት ነው፣ ይሰረዛል፣ እንዲህ ይሆናል። አንዳንድ የተደበቁ የኦፒዲኦ ባለስልጣናት የሚወጡ አይ፣ እኛ ከህዝብ ጋር ተወያይተን ገና እንትን የምናደርገው ነው። ህዝቡ ከተቃወሙ? ህዝቡ ከደም በላይ ምን ዋጋ ይከፍላል። ከቦረና እኮ እስከ ደንቢ ዶሎ፣ እስከ ሐረር፣ እስከ ባሌ፣ እስከ ምድረስ ሉባቦር፣ ጅማ ድረስ የትምህርት ቤት ህጻናት እየተቃወሙ ነው። ለዛም እየሞቱ ነው። ከዚህ በላይ ምን የህዝብ ተቃውሞ ነው የሚፈልጉት? ግራቢ ጋባ ኮስቱ የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መደበኛ ስብሰባ በሌሎች ወቅታዊ ጉዳዮች ላይ መወያየቱ አቅጣጫም ማስቀመጡ በመግለጫው ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ባልደረቦቼን ጃለን የገመዳንና እስክንድር ፍሬውን አመሰግናለሁ። በነገራችን ላይ ከዶክተር መረራ ጉዲና ጋር የኦፌኮ ሊቀመንበር ማለት ነው፣ ቀደም ሲል ያደረግነው ውይይት ሙሉውን አይደለም የሰማችሁት። ሙሉውን ቃለ ምልልስ ከዌብሳይታችን ማግኘት ትችላላችሁ።